በቅድሚያ አርዕስተ ዜናው እነሆ። አስር የቱኒዚያ የቆንስላ ሰራተኞች ሊቢያ መዲና ትሪፖሊ ውስጥ ባልታወቀ ቡድን ታገቱ። በሳውዲ አረቢያ የሚመራው የተጣማሪ መንግስታት ጦር የመን ርዕሰ ከተማ ሰነዓ ላይ ባደረሰው የአየር ድብደባ የከተማዋ ታሪካዊ ስፍራዎች ወደሙ። የዩናይትድ ስቴትስ ብሔራዊ የስለላ ተቋም የጀርመን መራሒተ መንግስት አንጌላ ሜርክልን ተንቀሳቃሽ ስልክ ስለመጥለፉ በቂ ማስረጃ ባለመገኘቱ የጀርመን ፌዴራላዊ አቃቢ ህግ ምርመራውን ዛሬ ውድቅ አደረገ። ዓለም አቀፉ የፖሊስ ድርጅት ኢንተርፖል ከዓለም የእግር ኳስ ፌዴሬሽን ፊፋ ካሁን በኋላ ገንዘብ እንደማይፈልግ ገለጸ፣ የሚሉ ናቸው። ዜናው በዝርዝር በሊቢያ ምስራቃዊ ክፍል ራሱን እስላማዊ መንግስት ሲል በሚጠራው ቡድንና በሌላ ቡድን ታጣቂዎች መካከል በተደረገ ግጭት ቢያንስ ዘጠኝ ሰዎች መገደላቸውን ሮይተርስ ገለጸ። በዴርና ከተማ ዛሬ ስለተገደሉት ሰዎች ማንነት የተገለጸ ነገር የለም። ይሁንና መጅሊስ አል ሹሪያ የተሰኘው ቡድን ማክሰኞ ዕለት ቢያንስ 20 ሰዎች ከገደሉ በኋላ የጂሃድ ጦርነት ያለውን ውጊያ ዴርና ከተማ ውስጥ ከፍቷል። በሌላ ዜና ማንነቱ ያልታወቀ ታጣቂ ሊቢያ ዋና ከተማ ትሪፖሊ የሚገኘው የቱኒዚያ ቆንስላን በማጥቃት አስር የቆንስላ ሰራተኞችን አገተ። የቱኒዚያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ የቱኒዚያን ሉዓላዊነት እና የዓለም አቀፍ ሕግጋትን የሚንጻረር ነው ሲል አውግዟል። ናይጄሪያና የአካባቢው ሀገራት መሪዎች የጋራ ወታደራዊ ግብረ ኃይላቸው ሐምሌ 24 ቀን 2007 ዓ ም በይፋ ስራ እንደሚጀምር ገለጹ። መሪዎቹ ይህንን የወሰኑት የናይጄሪያ ደፈጣ ተዋጊ ቡድን የቦኮ ሃራምን ጥቃት በጋራ መመከት በሚችሉበት ሁኔታ ላይ ትናት ከተነጋገሩ በኋላ ነው። አቡጃ በተካሄደው የአንድ ቀን ጉባኤ ላይ የናይጄሪያ ፕሬዚዳንት ሞሐሙዱ ቡሃሪ የቻድ የኒጀርና የቤኒን መሪዎች እንዲሁም የካሜሮን መከላከያ ሚኒስትርን አግኝተው ተወያይተዋል። በሳውዲ አረቢያ የሚመራው የተጣማሪ መንግስታት ጦር የመን ርዕሰ ከተማ ሰናአ ላይ ባደረሰው የአየር ድብደባ የከተማዋ ታሪካዊ ስፍራዎች ወደሙ። ከዚህ በተጨማሪም አምስት ሰዎች ሳይገደሉ እንዳልቀሩ ተገልጿል። በርካታ የሰናአ ቦታዎች በተባበሩት መንግስታት የትምህርት፣ የሳይንስ እና የባህል ድርጅት ዩኔስኮ ጥበቃ ስር ይገኛሉ። የድርጅቱ ተጠሪ ኢርና ቦኮቮ በድርጊቱ የእስልምና የጥንት የባህል ቅርሶች መውደማቸውን ገልጸው ድርጊቱን አውግዘዋል። የከተማዋ የጥንት ስፍራ 2200 ሜትር ከባህር ወለል ከፍታ በላይ የሚገኝ ሲሆን በስፍራውም በ11ኛው ክፍለ ዘመን የተሰሩ 6000 ቤቶች ያሉባቸው ህንፃዎችን ያቀፈ ነው። የመን ውስጥ በሁቲ አማጽያንና ሸሽተው ሳውዲ አረቢያ በገቡት በየመን ፕሬዚዳንት አብድራቡ ማንሱር ሃዲ መንግስት ጦር መካከል ከፍተኛ ጦርነት ለሳምንታት በመካሄድ ላይ ይገኛል። ጦርነቱ ከጀመረ ከመጋቢት ወር አንስቶ 2000 የሚደርሱ ሰዎች ሲሞቱ በሺ የሚቆጠሩ ደግሞ ቆስለዋል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ የሚተላለፈውን የዓለም ዜና ነው። አልፕስ ተራራ አካባቢ የተከሰከሰው የጀርመን ዊንግስ አይሮፕላን ረዳት አብራሪ አንድሪያስ ሉቢትስ አይሮፕላን ለማብረር ብቁ እንዳልነበር የፈረንሳይ መርማሪ አቃቢ አስታወቀ። የመርማሪው ቡድን የበላይ ብሪስ ሮቢን እንዳስታወቁት የ27 ዓመቱ ረዳት አብራሪ ከፍተኛ የማየት ችግር ነበረበት። በዚህም የተነሳ አብራሪው ባለፉት አምስት ዓመታት ብቻ ከ አርባ በላይ ሐኪሞችን ጎብኝቷል። ከፍተኛ የማየት ችግር ስለነበረበት ሉቤትስ አይነስውር የመሆንና የሚወደውን አብራሪነት ስራ የማቆም ስጋት ነበረው። ይህ አሁን ይፋ የሆነው የምርመራ ውጤት ከሀኪሞች በተሰበሰበ መረጃ ላይ የተመሰረተ ነው። በጀርመን ዊንግስ ባለቤት በሉፍታንዛ ላይም አዲስ ምርመራ ተጀምሯል። የማርሴይ ሶስት የአቃቤ ሕግ መርማሪዎች ባልታወቀ ሰው ላይ ስለ ግድያው ምርመራ እንዲያደርጉ አዝጃለሁ። ምርመራው ወደፊት የሀኪሞች ምስጢር የመጠበቅ ግዴታንና የበረራ ደህንነትን ለማመዛዘን እንዲቻል ይረዳናል። እስካሁን ሉፍታንዛም ይሁን ጀርመን ዊንግስ ስለ ሉቤትስ ወቅታዊ ችግር ማወቃቸውን የሚገልጽ ማስረጃ አልተገኘም። እንደ አቃቤ ሕግ ከሆነ ግን አንድሪያስ ሉቤትስ ሆን ብሎ መጋቢት 15 ቀን አልፕስ ተራራ አካባቢ አውሮፕላኑ በመከስከሱ በአደጋው 150 ሰዎች ተገድለዋል። በዩናይትድ ስቴትስ ብሔራዊ የስለላ ተቋም በምጻሩ ኤንኤስኤ ላይ ጀርመን አቅዳው የነበረውን ምርመራ የሀገሪቱ ፌዴራላዊ አቃቢ ሕግ ዛሬ ውድቅ አደረገ። ይህ የሚሆነበት ምክንያት የስለላ ድርጅቱ የጀርመን መራየተ መንግስት አንጌላ ሜርክልን ተንቀሳቃሽ ስልክ ስለመጥለፉ በቂ ማስረጃ ባለመገኘቱ ነው ሲል አቃቢ ሕጉ ገልጿል። ባለፈው አመት ነበረ ኤንኤስኤ የመራየተ መንግስት አንጌላ ሜርክልን የስልክ መልእክቶች ለአመታት ሰልሏል የሚለው ቅሌት ይፋ የሆነው። ይህም በበርሊንና ዋሽንግተን መካከል የነበረው ዲፕሎማሲያዊ ግንኙነት ላይ አሉታዊ ተጽዕኖ ፈጥሮ ነበር። በሌላ ዜና የጀርመን የሕዝብ እንደራሴዎች ምክር ቤት በመስሪያ ቤቱ ኮምፒውተሮች ላይ ስለላ መካሄዱ ይፋ ከሆነና ከፍተኛ ትችት ከተሰነዘረ በኋላ ምክር ቤቱ ዛሬ አዲስና ጠንካራ የኢንተርኔት ጥበቃ ሕግ አወጣ። በዚህም ሕግ መሰረት ወደፊት እንደ ባንክ፣ የመብራትና የውሃ ኃይል የመሳሰሉት ድርጅቶች የኢንተርኔት ጥበቃ መስፈርቶችን የማሟላት ግዴታ አለባቸው። በጀርመኑ ቡንደስታግ ላይ የኢንተርኔት ጠለፋ መካሄዱ ከግንቦት ወር አንስቶ ቢታወቅም የምክር ቤቱ ፕሬዚዳንት ኖበርት ላምበርት ገና በዚህ ሳምንት ነበረ በምክር ቤቱ ላይ ላለፉት ሁለት ሳምንታት ምንም አይነት የኮምፒውተር ጥቃቶች አልደረሱም ሲሉ ይፋ ያደረጉት። ጥቃት ሰንዛሪው ማን እንደሆነ እስካሁን አልታወቀም። እንደ አንዳንድ የመገናኛ ብዙሀን ዘገባ ጥቃቱ የተሰነዘረው ከምስራቅ አውሮፓ አካባቢ ነው። ራሱን እስላማዊ መንግስት እያለ የሚጠራውን አማጺ ቡድን ለመዋጋት ዩናይትድ ስቴትስ ኢራቅ ውስጥ ተጨማሪ የጦር ሰፈሮች ለመገንባት አቀደች። በኢጣሊያ ጉብኝት ላይ የነበሩት የዩናይትድ ስቴትስ ጦር አዛዥ ማርቲን ዴምፒሲ እንደተናገሩት የሚገነባው የጦር ሰፈር ተንቀሳቃሽ ይሆናል። ፕሬዚደንት ባራክ ኦባማ ከሁለት ቀናት በፊት ነበረ ተጨማሪ 450 ወታደሮችን ሀገራቸው ወደ ኢራቅ እንደምትልክ ያስታወቁት። ከዚህ በተጨማሪ በራማዲ ከተማ አቅራቢያ መተላለፊያ ለመገንባት ታቀዷል። ራማዲ ከግንቦት ወር አንስቶ በአማጺው ቡድን ቁጥጥር ስር ትገኛለች። ዓለም አቀፉ የፖሊስ ድርጅት ኢንተርፖል ከዓለም የእግር ኳስ ፌዴሬሽን ፊፋ ከአሁን በኋላ ገንዘብ እንደማይፈልግ ገለጸ። ድርጅቱ ይፋ እንዳደረገው ከእንግዲህ በኋላ ከፊፋ ጋር ያለውን የጋራ የትብብር ስራ አቆሟል። ለዚህም ምክንያቱ በፊፋ ላይ በተከታታይ የተሰነዘሩት የሙስና ወቀሳ እንደሆነ ኢንተርፖል ጠቅሶ ለጊዜው ስራውን አቋርጧል። በዚህም መሰረት ከአራት ዓመት በፊት በሁለቱ ድርጅቶች መካከል የተደረጉት ስምምነቶች ተግባራዊ እንደማይሆኑ ተገልጿል። በስምምነቱ መሰረት ድርጅቱ ከፊፋ በሚያገኘው 20 ሚሊዮን ዩሮ ለአስር ዓመታት በእግር ኳሱ ዓለም የሚፈጸሙ ወንጀሎችን ይመረምርበት ነበር። ይህ ዶችቨለ ነው። አድማጮች፣ ዜናው ከማብቃቱ በፊት ርዕሰ ወሬዎቹ በአጭሩን ነው። አስር የቱኒዚያ የቆንስላ ሰራተኞች ሊቢያ ውስጥ ባልታወቀ ቡድን ታገቱ። በሳውዲ አረቢያ የሚመራው የተጣማሪ መንግስታት ጦር የመን ርዕሰ ከተማ ሰናአ ላይ ባደረሰው የአየር ድብደባ የከተማዋ ታሪካዊ ስፍራዎች ወደሙ። የዩናይትድ ስቴትስ ብሔራዊ የስለላ ተቋም የጀርመን መራይተ መንግስት አንጌላ ሜርክልን ተንቀሳቃሽ ስልክ ስለመጥለፉ በቂ ማስረጃ ባለመገኘቱ የጀርመን ፌዴራላዊ ብሔራዊ ህግ ምርመራውን ዛሬ ውድቅ አደረገ። ዓለም አቀፉ የፖሊስ ድርጅት ኢንተርፖል ከዓለም የእግር ኳስ ፌዴሬሽን ፊፋ ከአሁን በኋላ ገንዘብ እንደማይፈልግ ገለጸ። ዜናው አበቃ።